ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ጋዜጠኛ ብሩክ እንዳለ፣ በቅድሚያ ወደ ዋነኛው ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሥራ ስንብትህ ሰበብ ከመሄዳችን በፊት እንደምንና መቼ ወደ ጋዜጠኝነት ዓለም ተስበ ገባ ከሚለው የሙያ ጅምርህ አንነሳም? በጣም አመሰግናለሁ እንግዲህ ከቅርብ ጊዜያት ወዲህ ዲ በከፍተኛ ተቋማት ውስጥ የጆርናሊዝም ኤንድ ኮሚኒኬሽን ትምህርት ይሰጣል፣ በካሪኩለም ደረጃ ተቀርጾ ማለት ነው። ከቅርብ አመታት ጊዜ ወዲህ ይመስለኛል በዩኒቨርሲቲዎች መሰጠት የተጀመረው እኔም እዛ ዩኒቨርሲቲዎች ውስጥ ገብቼ ነው ለሶስት ዓመታት ተከታትዬ የመጀመሪያ ዲግሬን በጆርናሊዝም ኤንድ ኮሚኒኬሽን ከተከታተልኩ በኋላ ወደ ኮርፖሬሽን የገባሁት ስገባ ወደ ቴሌቪዥኑ አልነበረም። መጀመሪያ የገባሁት ወደ ሬዲዮ የተቀላቀልኩት። ሬዲዮ ምናልባት ለሁለት አመታት ካገለገልኩ በኋላ ነው ወደ ቴሌቪዥን በዝውውር ሪኮሜንዴሽን ወደ ቴሌቪዥን የገባሁት። የጋዜጠኝነት ሙያህ ጀምሮ ላለፉት አመታት ሳድጎ ሙያህን ወይም ስብዕናህን ቀርጾ እዚህ እንዳደረሰ ሁሉ ከስራ ለመሰናበቻ ምክንያት ሆኗል። በተለይ በቅርቡ ከኢትዮጵያዊ ድምፃዊ ቴዎድሮስ ካሳሁን ጋር ባደረግከው ቃለ ምልልስ ሳቢያ የቃለ ምልልሱ ይዘት ምን ይመስል ነበር? ቃለ ምልልሱን ከማድረግ በፊትስ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሳያውቀው በግል ተነሳስተን ያደረግከው ወይስ በእውቅናና ፈቃድ ተሰጥቶ ነው ያንን ለፕሮግራም ዝግጅትህ ያካሄድከው? ከዛ በፊት ግን በተለይ ጋዜጠኝነት ከውስጥ ሲሆን ከፍላጎትህን ሲሆን ነው የተሻለ የሚሆነው። እኔ ጋዜጠኝነትን ከመማሪ በፊት ሌሎች አማራጮች ነበሩኝ። እንደምታውቀው ገንዘብ ለማግኘት ከሆነ ሌላ ሙያ ውስጥ መግባት ትችል ይሆናል። ግን ጋዜጠኝነትን ስፈልገው ስለነበረ ወደ ሙያውም የገባሁት ፈልጌው ከውስጤም ስለነበረ ሙያ ውስጥም ስቀላቀል በተቻለኝ አቅም የጋዜጠኝነትን መርሆችን ተከትዬ ለመሄድ እጥር ነበረ። እስካሁን ያሳለፍኳቸው ጊዜያትም ከዚህን ያክል ከመበቢያ የሚታገሉ ስራዎችን አልሰራሁም። ወደ ቴዎድሮስ ካሳሁን ቃለመጠይቅ ስንሄድ እንግዲህ እንደሚታወቀው ኢትዮጵያ ብሮድካስቲንግ ኮርፖሬሽን የመንግስት ሚዲያም ቢሆን አሰራር ያለው ተቋም ነው። ትልቅ ተቋም ነው። በርካታ አመታትን በሚዲያ ኢንዱስትሪ ያሳለፈ ተቋም እንደመሆኑ መጠን አሰራሮች አሉት። ካሜራ ስታወጣ እቅድ ስታቀርብ መኪና ሲፈቀድ ሁሉም ሂደቱን ጠብቀው የሚሆን ነው። አሁን ዲቴል የሆኑ በጣም ዝርዝር የሆኑ ነገሮች ውስጥ አልገባም። ነገር ግን ማንም ሰው ሊገምተው እንደሚችለው አንድን ሰው ኢንተርቪው ለማድረግ የኔ ፍላጎት ብቻ በቂ ነው ማለት በተለይ የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ለሚያውቅ ሰው በጣም አስቸጋሪ ነው። አለቆች ፈቅደው ካሜራ ተመድቦ፣ ሹፌር ተመድቦ፣ መኪና ተመድቦ የሚወጣ ስራ የኔ ፍላጎት ብቻ ነው ማለት ከባድ ነገር ነው። ይህንንም ምልህ መጀመሪያ የፈቀዱት አለቆችም የሚሆኑ የቅርብ አለቆችን የበላይ አለቆችን በመልካም ፍቃድ ስራውን ለማቀላጠፍ ፈቅደው ስለሆነ እኔ እነሱን አሁን መኮንን አልፈልግም አልፈቀድንም ቢሉም የተለያየ ምክንያት ሊኖራቸው ይችላል። ግን አሁን እንደዚህ ስነግረህ እነሱን እየኮነንኩ ሳይሆን አሰራሩን ጠብቀን መሄድ ነው። መኪናም ሲፈቀድ እንደዛው ነበር። ካሜራም ሲፈቀድ እንደዛው ነበር። እኔም ሲሄድ እኔ ኮርፖሬሽን ሰራተኛ እንደሆንኩ መጠን ሰው የት እንደሚሄድም ማወቅን ነበረባቸው። ምንም ኢንተርቪው ሲሆን አብዛኞቹ አለቆቼ፣ ይህንም አለቆች የበላይ አለቆችም የት እንደሚሄድ ያውቃሉ። ከሄኩም በኋላ የቅርብ አለቆቼ ቴዲ አፍሮ መኖሪያ ቤት ከተገኘውም በኋላ በስልክ ጥያቄዎችም ሰጥተውኝ ነበረ። እና ከዛ በኋላ ነው እንግዲህ፣ ከመጣ በኋላ ምን እንደተፈጠረ አላውቅም። ስፖት ይሠራ ከተባለ አለቆቼ ናቸው። ስፖት ማለት የቅድመ እይታ ቃለ መጠይቁ ቅድመ እይታ እንዲሰጥ እንድሰራ ከተደረገ በኋላ ነው። በመጨረሻ እንደማይታ ያወቅኩት እና እንግዲህ ያለው ነገር ይሄ ነው። ከአርቲስቱ ጋር ከቴድሮስ ካሳሁን ጋር የነበረን ቆይታ በጣም ቆንጆ ነበረ። ሚዲያ የሚያክል ክብር እንደሚሰጥም የታየበት ጊዜ ነበር። በጣም ተረጋግተን ቃለ መጠይቅ እንድናደርግ ነው የፈገደለት ትኩረታችን የነበረው ከአርቲስቱ ስራ አስኪያጅ ጋርም ተነጋግረን የነበረው በወቅቱ የቢልቦርድ የዓለም የአልበም ሽያጭ ላይ አንደኛ ሆኖ ስለነበር በዛ ጉዳይ ለሀገራቸው ሙዚቃ ኢንዱስትሪ ምን ያክል ከፍ ያድርጓል በሚል ዙሪያ እንድናወራ፣ ድሉን የተሰጠን ረዥም ቆይታ አልነበረም፣ ግን በዛች ባጭር ቆይታ ውስጥ ብዙ ቁም ነገር የነበራቸው ጉዳዮች፣ በተለይ ከልጅነቱ ከአባቱ ጋር እንዲሁም ከእናቱ ጋር የጥበብ ውህደት ላይ አባቱ መድረክ ሲመራ እሱ ከባክስቴጅ ምን ያድርግ እንደነበረ፣ ከእናቱ ጋር የነበረው የጥበብ መስተጋብር ምን መስል እንደነበረ ነበር ያው አውራ ነው። ከዛ በተጨማሪ እንግዲህ አልበሙ ሲሰራ የነበሩ ሂደቶች እያንዳንዱ ሙዚቃዎች የነበረው ምን ያክል እንደለፋ ዜማዎቹ፣ ግጥሞቹ ላይ ነበረ ቆይታ ያደረግ ነው። እንግዲህ ከዛ በተጨማሪ አልበሙ ከወጣ በኋላ ደግሞ የሰውን እንቅስቃሴ የሰውን ለአልበሙ ያሳየውን ፍጡር እንዴት አየኸው እንዴት ተገነዘብከው በሚል ጉዳይ ዙሪያ እሱም በጣም አስገራሚ አስገራሚ መልሶችን ነበረ ሰጠን የነበረው። እንግዲህ የነበረን ቆይታ ይሄ ነው። ኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤዲቶሪያል የሚጋፋ አንድም ነገር አልተናገረምም፣ ምንም አልጠየቅኩም። የነበረው ለመዝናኛ የሚቀርብ እንደመሆኑ መጠን በጣም ክሪቲካል የሆኑ ነገሮችን ማንሳት አንጠበቅብኝም ነበርና፣ ለመዝናኛ ፕሮግራም እንደመሆኑ መጠን በዛ ቅኝት የተቃኘ ቃለ መጠይቅ ነበር። ማንም ሰው ሊገምት ይችላል የመዝናኛ ፕሮግራም ሲሆን ምን አይነት ቃል መጠይቅ ሊሆን እንደሚችል የነበረው ነገር ይሄ ነው። በተለይ ምን የሚለው የመዝናኛ ፕሮግራም ነበር። በቴሌቪዥኑ ፕሮግራም ላይ ያንተ ታካሄደው የነበረው ወይም ልታቀርበው አስበው የነበረው ወደኋላ ለመመለስ ያክል ጉዳዩ የሚጀምረው ከአድዋው ድል በዓል ጋር ነው። የጥቁር ሰው የሚለው ሙዚቃ ላይ ክሊፑም አለ፣ ድምፁም አለኛ ላይብራሪ እና ብዙዎቹ ድምፁን ያወጡና የተሻለ ምስል ስለነበር አሁን ካሉ የክሊፕ ፕሮዳክሽኖች ምስሉን መጠቀም ተጀመረ ማለት ነው። ማን እንደከለከለ አይታወቅም፣ ግን ብዙዎቹ እንደዛ ማድረግ ጀመሩ። ይህንንም በስራ አስኪያጁ አማካኝነት ቴድሮስ ካሳሁን ያለውን ቅሬታ በተለያዩ መንገዶች በተለያዩ ሚዲያዎች አሳወቀ። እኛም በነበረን ኤዲቶሪያል ሙዚቃውን ማን እንደከለከለ በግልጽ ጠየቅን። ምክትል ዋና ስራ አስኪያጁ ባሉበት ማለት ነው። በዚህ ሰዓት ማንም የከለከለ የለም መጠቀም ትችላላችሁ እንኳን ሙዚቃውን አይደለም እሱንም እንግዳ ጋችሁ እዚህ ጋዛችሁ በፈለጋችሁት ፎርማት ማቅረብ ትችላላችሁ የሚል ሀሳብ መጣ። ክትባና ፍራ አስኪያጁ ኤዲቶሪያል ላይ ማለት ነው። ከዛ በኋላ ሁሉም ጋዜጠኛ አርቲስቱን ለማግኘት ሙከራ ማድረግ ጀመረ። እኔን ሙከራ ማድረግ ጀመርኩ ማለት ነው። ይሄ የሆነው እንግዲህ አልበሙ ከመውጣት በፊት ነው። እንደ አጋጣሚ ሆኖ ከቤታቸው ማን ጉዳይ ጋር ቅርብ ግንኙነትም ስለነበረን በየጊዜው የነበረውን ሂደት እከታተል ነበር ምን ደረጃ ላይ እንዳለ እና አልበሙ ከወጣ በኋላ ቃለ መጠይቅ እንዳደርግ ድንገት ነው የፈቀድልን ያው ኤዲቶሪያል ላይ ስለነበረ ቀርቦ የነበረው በኤዲቶሪያልም ስለተፈቀደ ድንገት ነው ስንደዋወል። ሀሙስ ደውዬ በአርብ ነው ኢንተርቪው የተደረገው። ሀሙስ ዕለት ስደውልለት እስኪ አርብ አራት ሰዓት አካባቢ ደውልልኝ አለኝ። አራት ሰዓት ስደውል አሁን መድረስ የምትችሉ ከሆነ ጥሩ አጋጣሚ ነው፣ ከዚህ በኋላ ወደ ውጭ ጉዞ ስለሚኖርን አስቸጋሪ ነው የሚል መልስም የሰጠን በዛ ሰዓት በአምስት ተኩል ድረሱን የተባለ ነው። በአምስት ተኩል ውስጥ ካሜራ ቡክ አልተደረገም መኪና አልተመደበም። ስለዚህም ይህንን ማድረግ የሚችሉት ምክትል ዋና ስራ አስኪያጁ ናቸው፣ የኢቢሲ ማለት ነው። ስለዚህ ወደሳቸው ሄዱንና እንዲፈቀድልን ጠየቅን። ምንም ችግር እንደሌለውንና የካሜራ ኃላፊውንም የመኪና ኃላፊውንም መኪና እንዲመድቡ ተደርጎ በፍጥነት ነው ከግቢ የወጣ ነው። ይህንን ስናደርግ ጊዜ ከምክትል ዋና ስራ አስኪያጁ እስከ ታች ኤዲተር ድረስ ሁሉንም ነገር ያውቃሉ። የዲፓርትመንቱ ኃላፊ ያውቃል። የቡክ የፈረመው ኤዲተሩ ሁሉን ነገር ያውቃል። ያው ጥበቃ ላይ ቡክ ስለሚያስፈልግ ማለት ነው። እሱ ሁሉ ተፈርሞ ነው የወጣ ነው እና ስንሄድም ጥያቄዎች ይሰጡን ነበረ ከአለቆቻችን፣ ፕሮዳክሽኑ እንዴት መስራት እንዳለብን ይነገረን ነበር። አስቸኳይ ስለነበረ ግን ቁጭ ብለን አልተያየንበትም። ኦፍኮርስ ከመሄዳችን በፊት እንጂ ሁሉንም ነገር አለቆቻችን ያውቃሉ። ቃለ ምልልሱ ከተጠናቀቀ በኋላ ሜይ አስራ አምስት ለህዝብ እይታ እንደሚቀርብ በእናንተው ፕሮግራም በኢትዮጵያ ቴሌቪዥን ላይ ማስታወቂያዎች ወጥተው እንደነበር ይነገራል። በመጨረሻ ያ ሁሉ ከተደረገ በኋላ ፕሮግራም ደግሞ ዳይታለፍ ገዳይ የተጣለው በማን ነው? ላንተስ፣ በግል የተሰጠህ ምክንያት ምንድን ነው? ሁሉ ነገር በፌስቡክም በኢትዮጵያ ብሮድካስቲንግ ኦፊሻል ፔጅም እንዲለቀቅ ከተደረገ በኋላ ነው። መሀል ላይ ኮሪደር ላይ ተገናኝተን፣ አይ አሄድም በቃ ፕሮግራሙ አብዝማቸውን መጥቀስ አልፈልግም፣ አንድ ግለሰብ እንደዚያ ያለ። ከዛ በኋላ እኔም ጥሩ ስሜት ውስጥ አልነበርኩም። የሰራው ፕሮግራም ሁሉም አለቃል እኮ የተሰራ ፕሮግራም፣ ፎት የሄደ ፕሮግራም፣ አሄድም፣ ዝቅ ባል እንደ ጋዜጠኛ የሚሰማ ስሜት አለ። ስለዚህ ለቅርብ አለቃዬ ነው የደወልኩት። እንደዚህ እየተባለው ነው ሲባል እስኪ እሱን ማጣራ ብዬ ደወልኩለት። እሱ ምንም ምላሽ አልሰጠኝም። ስለዚህ ስፖርቱ በቴሌቪዥን እንዳይሄድ ሄጄ ትራፊክ ክፍል ስፖርቱ እንዳይሄድ ለጊዜው ይቆይ የሚል ትዕዛዝ ሰጠውና እኔ ወደ ቤት ሄድኩኝ፣ ምናልባት ነገ የተሻለ ነገር እንደሚኖር ጠብቄ። ነገር ግን በንጋታው ስብሰባ እንደሚኖረን ተነግሮኝ ነበር። ከምክትባ ማስራት ከያጅበስል ስብሰባ ሄድኩኝ። ምንም ነገር የለም። ካሁን ካሁን የምሰበስባለት ምክንያቱን ያሳውቁኛል ብዬ ጠብቄ ነው። ምንም ነገር የለም። በዚህ ሁኔታ እንግዲህ እንደማይተላለፍ እስከ አርብ ምሽት ድረስ ፕሮዳክሽን አልተመጣም። እኔም እዛው እየጠበቅኩ ነበር፣ ምክንያቱ እንደሆነ ይተላለፋል አይተላለፍም የሚለው በግልጽ ይናገረኛል በሚል ምንም ነገር እስከዛ ድረስ የለም። እሑድ መዝናኛ ላይ ነው የሚቀርበው። እንግዲህ ፕሮግራሙ እሑድ መዝናኛ የሚጀምረው ከስምንት ሰአት ጀምሮ ነው። በእኛ አቆጣጠር። ስለዚህ ማታ ምሽት እስከ ሁለት ሰዓት ፕሮዳክሽኑ ካልተሰራ በምንም ተአምር ሰኞ ለስምንት ሰዓት ሊደርስ አይችልም። ስለዚህ ወደ ቤት ሄድኩኝ። ቤትም እሑድ ቤት ዋልኩኝና እንግዲህ እንደሚታውቀው የኢትዮጵያ ብሮድካስቲንግ ኮርፖሬሽን በየትኛውን ዲፓርትመንት ሁሌ ሶስት ሰዓት ላይ ኤዲቶሪያል አለ። ስለዚህ እዛ ኤዲቶሪያል ላይ መነሳት አይቀርም በሚ ሄር ዙሪያ ያለ ተገኘት ግን ዝነ ሌሎች ጉዳዮችን ካነሳም በኋላ ጋዜጠኞችን ስለዚህ ጉዳይ መዋራት አለበት፣ ስማችን ጠፍቷል፣ የነበረውን ነገር ማውራት አለብን የሚል ጥያቄ አነሱ። እኔም ከጥያቄዎቹ አንዱ ነበርኩኝ። ነገር ግን እዚህ ቦታ ላይ ይህንን ነገር ማንሳት እንደማይችሉ የተያዘው በበላይ አካላት ስለሆነ ስለዚህ ጉዳይ የማስነሳት ኃላፊነት እና ስልጣኑ እንደሌላቸው ከዲፓርትመንቱ ተወካይ ተነገረ። ስለዚህ በዚሁ ተበተነ ማለት ነው። ሰኞም በዚህ ሁኔታ ምንም አላልፋ ሳይባላለፈ ሐሙስም እንደዚሁ አርብ፣ ሮብም እንደዚሁ ማክሰኞም፣ ሮብም እንደዚሁ። ስለዚህ ሐሙስ ጠዋት ስብሰባ ተደረገ። ከምክትል ዋና ስራ አስኪያጁ፣ ከዲፓርትመንት ኃላፊ እና እኔ ሌሎች ኤዲተሮችን በተገኘንበት ስብሰባ ተደረገ። በስብሰባው ላይ እንግዲህ ሁላችንም እኔ ማወቅ የምፈልገው ምክንያቱም ነው ለምን እንደቀረ ማወቅ ይኖርብኛል ፕሮግራሜ የሰራሁት ፕሮግራም ለምን እንደቀረ ማወቅ ይኖርብኛል እና አንድ ጋዜጠኝ ይህ ማወቅ ብቻ ሳይሆን ተመልካችን ጠብቁን ካልን በኋላ ለምን እንደቀረም ተመልካች ማወቅ አለበት እንደ ፕሮፌሽን አደለ ሰው በጋዜጠኝነት አለም ሰዎችን ስንፈልግ ብቻ አደለም ወደ ኛ ኑ የምንላለው ሲፈልጉንም ወደ መስኮት ቀርበን በዚህ በዚህ በዚህ ምክንያት ፕሮግራሙ ሊተላለፍ አልቻለም የሚል ከይቅርታ ጋር ጠይቀን ነው እንደ ፕሮፌሽናል አካሄድ መሆን የነበረበት። ነገር ግን ይቅርታ ተባለ። ከፌስቡክ ፔጅ ላይም የኦፊሻል ኢቢ ሴት ፌስቡክ ፔጅ ላይ እንዲነሳ ከተደረገ በኋላ ይቅርታም አልተጠየቀም። ለምን እንደቀረ ምክንያቱም አልተጠየቀም። የቀረበት ምክንያት ይሄ ነው አልተባልኩ። በዛ ምክንያት በዚህ ጉዳይ ላይ እንወያያለን ብዬ ሳስበው ሌላ እሰለይ ነው ጥፋተኛ፣ እሰለይ ነው ጥፋተኛ ወደሚል ሁኔታ ተቀየረ ማለት ነው። ስለዚህ ትናንሽ ነገሮች እየተነሱ መነሳሳው ነገሮች ወደ አፎ አቅጣጫ መሄድ ምሮ ምን የራሴን ሂስ ወሰድኩኝ። ማድረግ የነበረብኝ ግን ያላረኳቸውን ነገሮች ለስብሰባው ላይ ተናገርኩኝ። ሌሎች ባለስልጣናቱም አሁን እዚህ ጋር መጥቀስ ስለማያስፈልግ ነው የነበረንን ኮሚኒኬሽን በዛ ተደረገ። ስለዚህ ለፋይናል ውሳኔው ሐሙስ ከሰዓት እንገናኛለን ተባለ። ሐሙስ ከሰዓት ጠበኩ። የለም፣ ለሌላ ስብሰባ ገብቷል መሰለኝ። አርብ ጠዋት ተባለ። አርብ ጠዋትም ለሌላ ስብሰባ ገብቷል መሰለኝ። ጉዳዩን ማንም ሊነግረኝ የለም። አርብ ከሰዓት ተባለ። አርብ ከሰዓትም የለም። ምናልባትም ከአርብ ማታ ጀምሮ በጣም መጥፎ ስሜት ውስጥ ነበራለሁ። ጋዜጠኛም ስለሆነ ትረዳ ይሆናል ምን አይነት ስሜት ሊሰማ እንደሚችል። ለፍቶ የሰራው ፕሮግራም በጣም ትልቅ አርቲስት ብዙ ሚዲያ ውስጥ ሊያገኙት የማይችሉ አርቲስት፣ እንደ አጋጣሚ አንተ አግኝተኸው ይሰራል ከተባለ ህዝብ ካወቀ በኋላ ይቀራል ሲባል፣ ወደ አንተ ነው ስልክ የሚደወለው። ብዙ ተጽዕኖዎች ይመጡብሃል እና በጣም መጥፎ ስሜት ውስጥ ነበር። የሚገርም ነገር አንድ ሳምንቱ ሙሉም ሌላ ስራ አልተሰጠኝ ነበረ። በአጋጣሚ ይሁን እንግዲህ ታስበውበት ይሁን አሁን መናገር አልችልም፣ ግን የነበረው ነገር ስራም እየሰራሁ አልነበረም፣ በጣም ጭንቀት ውስጥ ነበርኩኝ። ስለዚህ መወሰን የነበረብኝ ስራ መልቀቅ ነው። ሜ አስራ ዘጠኝ ማለት ነው ስራ ለቀኩኝ። ግን መሀል ላይ የነበሩት ቀናት በጣም በጣም በጣም በጣም አስቸጋሪ ጊዜ ከራሴ ጋር ብዙ የተከታተኩበት በጋዜጠኝነትም ምናልባት ጥቂት የጋዜጠኝነት አመታትም ያሳለፍኩት ግን በዛች ጊዜ ውስጥ ብዙ ብዙ ለእኔ ማስታወስ የማልፈልጋቸው ጊዜያት ነበሩ። ምክንያቱን እስከ አሁንም ድረስ አላወቅኩም። ይፋ የሆነ ቱን ኦፍኮርስ አሁን ስራ ከለቀቅኩኝ ምናልባት ሁለት ሳምንት አካባቢ ይሆናል። እንግዲህ በአንድ ሳምንት ውስጥ ነው። ምክንያቱም ያልተነገረኝ ከወጣ በኋላም ምንም አይነት መንገድ የለም። በእርግጥ ምክንያቱን ሊነግሩኝ የሚችሉበት መንገድ ሊኖር አይችልም። ግን የአርቲስት ቴዎድሮስ ካሳሁን እኔ ያደረግኩት ቃለ መጠይቅ በኢቢሲ እንዳይተላለፍ የታገደበት ምክንያት ምንም ማቅረቡ ምክንያት የለም። ይፋም የተነገረኝ በዚህ ምክንያት ነው የቀረው ተብሎ የተነገረኝ ምክንያት የለም። ያ አንድ ሳምንት ረጅም ጊዜ ምላሽ ሳታገኝ መቆየት ማንም ሰው ከፍተኛ የአእምሮ ጭንቀት ነው የሚፈጥረው። ከበተለይ ከሙያ አኳያ የኢንቴግሪቲ ጉዳይ አለ፣ ለአንድ ጋዜጠኛ ቅድም እንዳልከው በሕዝብ ዘንድ ተጠያቂነት አለ፣ በአርቲስቱ ዘንድም እንደዚሁ የሚያሳድረው አለ። በግል በተለይ በአንተ ላይ የሚያሳድረው ጥያቄዎች አሉ። እና ያ አንድ ሳምንትን ጊዜ እንዴት ትገልጸዋል? ከባድ የመንፈስ ሁከት ውስጥ ነበርኩ ብላል እኔ ሴንሲቲቭም አደለውም ለችግሮች ቶሎ እጄን የምሰጥ እና እንደው ነገሮች ቶሎ የሚከፉኝም ሰው አደለውም። ነገር ግን በዚህ አይነት ነገር ሲያጋጥም ደግሞ ከአንተ በላይ ይሆናል፣ ከአንተ ቁጥጥር ውጭ ይሆናል። ፌስቡክ ላይ ብዙ ነገር ማህበራዊ ድረገጽ፣ አብዛኛው አሁን ወጣቱ ማህበራዊ ድረገጽ ነው የሚጠቀሙ። የተለያዩ ሰዎችን ምናልባት አይተሃቸው ከሆነ በጣም አንዳንዴ ክስና በጣም የሚፈታተን ነገሮች ይመጣሉ። ያን ሁሉ ግን ተቋቁሜ ለአንድ ሳምንት ያክል ታግሻለሁ። በየቦታው ሳገኛቸው ምክንያቱን እንዲነግሩኝ ጥያቄ እናቀርብ ነበረ። ነገር ግን ከዛሬ ነገ ከዛሬ ነገ እየተባለ ሁኔታው ቆየ። ኢንተርቪው እንደቀረ ግን በግሌ አርቲስቱ እንደውዬ ቅርታ ጠይቅ ያለው ግሩ አይቀርብም። ምክንያቱን አላውቅም። አንተን ግን በጣም አመሰግናለሁ ይቅርታ ምጠይቃለሁ ብዬ በጊዝ ለአርቲስትም ይቅርታ ጠይቄያለሁ። በአርቲስት በኩል እኔ አሴን አደጋ ውስጥ እንዳልከት ነገሮችን ተረጋግቼ የሚሆነውን ነገር እንድጠብቅ ነው መክረኝ የነበረው እንጂ እንደውም ኔጌቲቭ የሆነ ነገር እንኳን አልነበረም። ቴዲ አፍሮ በኩል እሱን አንድ እንደም ትንሽ እንድረጋጋ የሚያደረገኝ አንድ እሱ ነው። ሁለተኛ የጋዜጠኝነት የተማርንለት በየትኛው ሙያ ኮ በየትኛውም ሀገር ጋዜጠኛ ጥሎ አንዳንዴ ሙያው ፈልገህ ነው የምትሰራው። ብዙዎቻችን ሌላ ሙያ ውስጥ የመግባት ብዙ ዕድል ሊኖረን ይሆናል፣ ግን እኛ ካልሰራን ማንም ሊሰራ አይችልም። እንደ ሀገር እንደ ሕዝብ እስኪ ክሶን አመት እንኳን አገልግለን የእህል ውሃ ነገር ሲወጣ ወይ ቤተሰብ መመስረት ሲያሰኘን እንውጣ በሚል ነው እንጂ የትኛውም እንደ የተሻለ ኑሮ የተሻለ ክፍያ አግኝተን አይደለም እየሰራን የምንገኘው፣ ለሙያው ክብር ስንል ነው። እኛ ካልሰራን ማን ይቻላል በሚል ሳቤ ነው እንጂ የሚያጓጓም ኢንዱስትሪ አደለ ማቅ ያለው በኢትዮጵያ የጋዜጠኝነት ኢንዱስትሪ ትንሽ አቢዩዝም እየተደረገ ነው። ብዙዎች ሳይማሩም በግል ምትሪቶች ያሉት ምናልባት የጋዜጠኝነትን ትምህርት ሳይማሩ ነው ወደ ጋዜጠኝነት ገብተው ብዙዎቹ ሙያውንም አቢዩዝ እያደረጉ ያሉት። እኛ ካልሰራን ማን ይሰራል በሚል ነው ጓደኞችን፣ እየሰራን ነው የምንገኘው። እና እንደዚህ አይነት ነገሮች ሲፈጠሩ ደግሞ በጣም ያማል። ምክንያቱም ሳፋ ፕሮግራሙ ለምን በጠረፋ ታው አሄድም ስትባል የሚሰማ ስሜት እንግዲህ እንዴት አድርጌ እንደሚገዝህ አላውቅም። በዛ ላይ ደግሞ ምክንያት ባልታወቀ ሁኔታ አንድ ሳምንት ሙሉ ስራ ሳይሰጥህ ቢሮ እየተመላለስክ ቢሮ ቁጭ እያልክ እየወጣህ ወደ ቤት እየሄድክ ተመልሰህ ቢሮ እየሄድክ ቁጭ ብለህ እየዋልክ ምን አይነት ስሜት እንደሚኖረው መቼም ጋዜጠኛ ሆኖ የሚያውቅ ኦፍኮርስ፣ ሌላ ሙያ ውስጥ የሚያለ ሰው ሊገነዘበር ሚችል ነው እና ይመስለኛል ለእኔ ማባሰቡልኝም ለስር ለማይ ለሙኖም ክብር የተሰጠ አይመስለኝም። እና ማድረግ የነበረብኝ ግን ከዚህ የተሻለ ነገር አልነበረም። ስራ መልቀቂያ ወረቀት ላይ ያቀረብከው ምክንያት ምን የሚል ይዘት ነበረው? አፕሊኬሽን ሌተሩ ላይ እንግዲህ የአራት ዓመት በዚህ ተቋም ውስጥ በኢሊሲ በሪፖርተርነት በጋዜጠኝነት ማገልገል ነውና፣ ከዛ በተጨማሪ እንግዲህ በቅርቡ በተከሰተው ውዝግብ ምክንያት ከዚህ ጊዜ በኋላ በተቋሙ ለመቀጠል ሞራ ላይ አቅም እንደሌለኝ ነው በራሴ ፍቃድ ስራዬን መልቀቄን ደብዳቤው የገለጽኩት። ሞራላዊ አቅም ማጣት ማለት በተዘዋዋሪ ኢንስቲትዩቱ የሞራል ኦቶሪቲውን እንዳጣ የሚያመለክት ነው። በጥቅሉ ኢትዮጵያ ውስጥ ያለውን የፕሬስ ነጻነት እንደምን ታያዋለህ? እንደምን ትገልጠዋለህ? ለጋዜጠኝነትስ ያለው የሙያው ከበሬታ ምን ያህል ነው? ኢትዮጵያ ውስጥ በአሁኑ ወቅት። መጀመሪያ ወደ እኔ ጉዳይ ላምጣውና እኔ ኖራ ላይ አቅም የለኝም በሚል ስራዬን የለቀኩት አንድም የአሁ ሁኔታ ከተፈጠረ በኋላ በዛ ተቋም ውስጥ ህሊንን እየታገልኩ መቀጠል እንደማንችል ለማሳየት ነው። በዛ ሁኔታ ምንም ስራ ልሰራ አልችልም ነበረ፣ ብቀጥል ኖሮ በዛ በተጨማሪ እንግዲህ አጠቃላይ የኢትዮጵያን የጋዜጠኝነት ኢንዱስትሪ ምን ያክል ይገልጿል? የሚ ሁኔታ አጠራጣሪ ነው። ጥናት መደረግ አለበት። ይህኒ ከስራ መልቀቅ የሀገሪቱን የጋዜጠኝነት አደጋ ውስጥ ይከታል። አደጋ ውስጥ ነው ማለት እኔ አልችልም። ምክንያቱም የራሴን ውሳኔ ራሴ ነው የሚወሰንኩት፣ ሌሎቹም ሰዎች የራሳቸውን ውሳኔ ወስናሉ። የሀገሪቱ የሚዲያ ኢንዱስትሪ ወይ ጋዜጠኝነት ሙያ ችግር ውስጥ ነው ያለው ታፍኗል ለማለት ግን ጥናት ያስፈልጋል። እኔ ማሳያ ልሆን አልችልም። አንድ ሰው የሀገሪቱ ሚዲያ ነጻነት አለ ወይም የለም ለማለት በአንድ ሰው ማሳያ በቂ አይደለም። ስለዚህ ሌሎች ጥናቶች ያስፈልጋሉ። የሙያው ከበሬታ እንደተባለው እንግዲህ በግልም ነው ራሳችን ጋዜጠኞቹም ጋር ነው ችግር ያለው፣ ከተቋማቱ ብቻ አይደለም። ምን ያክል እናከብረዋለን የሚለው አሁንም ጥያቄ ውስጥ የሚገባ ነው። እንዳልኩህ ለሙያው ተብሎ እየተሰራ ነው የሚለው ነገር በጣም አስቸጋሪ ነው። አሁንም ሙያው በግለሰቦች አቢዩዝ እየተደረገ እንዳለ ይሰማኛል። እና እንደው ችግሩ ከዚህም ከዛም የተወጣጣ ነው እና እዚህ ነው ችግሩ ለማለትም ያስቸግራል። ጥናት መደረግ አለበት። ምን ያክሉ ጋዜጠኛ ነው ዛሬ ኳሊፋይድ ሆነው የጋዜጠኝነትን ኢቲክስ ስነ ምግባር አውቆ እየሰራ ያለው የሚለውም ትንሽ አስቸጋሪ ነው። እንደ ሕክምና ፍቃድ ተሰጥቷል የሚሰራው ማንም ተነስቶ ጋዜጠኛ መሆን ይችላል ዛሬ። ስለዚህ የሀገራችን የጋዜጠኝነት ክብር እውነት ለመናገር በፊት የነበረው አሁን እየወረደ የመጣ ይመስላል። ህዝቡም ችግሬ በጋዜጠኞች አማካኝነት ይፈታልኛል የሚለውን ነገር ብዙ አይደለም፣ እየቀነሰ የመጣ ይመስለኛል። ያለው ነገር ይሄ ነው። ይህ ያንተ ከስራ መልቀቅ ቀላል ነገር አይደለም። ብዙ ጊዜ በተለይ በውጭ ወይም ሀገር ውስጥ ባለው ህዝብ ዘንድ የመንግስት ጋዜጠኞች የሚታዩት እንደ ስርዓቱ አፍቃሪና የፕሮፓጋንዳ ሰራተኞች ተደርጎ ነው። እንደ ጋዜጠኝነት ሙያም እንኳን የማያዩ ሰዎች አሉ። ያንተ ደግሞ ያንን የሙያውን ኢንቴግሪቲ ለማስጠበቅ ከፍተኛ የሆነ በተለይም ቆራጥነትን የሚጠይቅ ነገር ነው የዚህ አይነቱን ውሳኔ ላይ ደርሶ እምቢኝ ብሎ ለሙያው ክብር እና ለሙያው ያለን ፍቅር ለማሳየት ለራስም ያለን የሙያ መርሆችን ለማስከበር ስትል ቀላል ነገር አይደለም። ብዙ መዘዞች ሊያስከትልም ይችላል። እዚህ ውሳኔ ላይ ማድረስ በሌሎች ተመሳሳይ በሙያው ዘርፍ ላሉ ጋዜጠኞች ላይስ ምን አይነት የሞራል አዎንታይ ተጽዕኖ ያሳድራል? የኔ አስተዋጽኦ ለኢትዮጵያ ጋዜጠኞች ሙያ ከበሬታ ምን የጎላ ሚና ይኖረዋል ትላለህ? ይሄ ለሌሎች እንኳን ለሀገር ጋዜጠኝነት ሙያ የዚህን ያክል አስተዋጽኦ አደረግኩ ምልም ሰው አደለሁ። ገና ምልም ደን ገና የሆንኩ ሰው ነኝ። ግን እንግዲህ ይሄ ግለሰባዊ ውሳኔ ነው። ማንም ሰው በሙያው ልዕልና፣ ክብር እንዳጣ ሲሰማው ሊያደርገው የሚችል ነገር ነው እንጂ እንደው እኔ የተለየ ጀብድነት ሆኖ የተለየ ጀግንነት ተሰምቶኝ አደለም። ያንን ያደረግኩት እንደው አስተዋጽኦ የሚኖረው ከሆነ ጥሩ ነው ለሙያው እንደ የሆነ ነገር አድርጌ ከሆነ ሙያው እንዲከበር እንደ ትንሽ ቢሆን ሰዎች መነቃቃት እንዲፈጥሮ አድርጌ ከሆነ ይህ በጣም ጥሩ ነገር ነው። ግን ምን ያክል አድርገሃል የሚለው ሌሎች ሰዎች ቢናገሩ የሚሻለው እንጂ እኔ እዛ ውሳኔ ላይ ስደርስ የራሴ ሙያ ለማስከበር ያደረግኩት ጥረት ነው እንጂ እንደው ሌሎችን እኔን ተከትለው የሆነ ነገር ያድርጉ በሚል እሳቤም አይደለም። ግለሰባዊ ውሳኔ እስከሆነ ድረስ ሌሎች አንተ እንዲህ በማድረግህ ለሙያው ይህን ያክል አስተዋጽኦ አድርጓል ብለው ቢናገሩ ሌሎች ቢናገሩ ነው ነገሩም ጥሩ የሚሆነው እንጂ እኔ ብዙም አይደለሁም። እዚህ ላይ መልካም አባባል ነው። ሁሌም ብስለት ያለውና ለራሱም ከበሬታ ያለው ሰው ሁልጊዜ በዚህ አይነት ትሁት ምላሽ ነው የሚሰጠው። ነገሩ ግን ያንተ አስተዋጽኦ ዛሬም ባይሆን ለወደፊት በታሪክ የሚታወስ ነው በዚህ አጋጣሚስ ቃለ ምልልሱ የበለጠ አእምሮ ውስጥ የቀረው ከቴድሮስ ያገኘኋቸው ምላሾች ካላድማጮች የምታጋራው ነገር ቢኖር ምን ይሆናል? በቃለ ምልልስ ውስጥ ተነስተው ከነበሩት ውስጥ እንደ ግለሰብም ሆነ እንደ አንድ የጥበብ ሰውስ ቴድሮስን እንደምን ትገልጠዋለህ? ቃለ መጠይቁ የተደረገው ኦፍኮርስ በእኔ ቢሆንም እሱን በግሌ አግኝቼው ያደረኩት ቢሆንም እንግዲህ የቃለ መጠይቁ ንብረትነቱ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። በዛ ወቅት ምን አወራን፣ እኔ የምንጠየቅኩት እሱ ምን አለኝ የሚለውን ለመናገር ትንሽ አስቸግረኛል፣ ንብረትነቱ የኢቢሲ ስለሆነ ማለት ነው። ግን አጠቃላይ የነበረውን ነገር ልናገር ይችላለሁ። ከቃለ መጠይቁ ይሄን አለኝ ይሄም መለሰለኝ ከሚለው ባሻገር የነበሩ ነገሮች እንደ ማንኛውም ኢትዮጵያዊ ነው። እንግዲህ አርቲስት ሲባል በተለይ በሱ ደረጃ የምታስበው ቃለ መጠይቅ ልታደርግ ስትሄድ የምታስበው ነገር አለ። የቤቱን አቀማመጥ፣ ኢንተርቪው የምታደርግበትን ቦታ፣ እዛ ውስጥ ያለውን ባይቡን እንዲሁን የምትገምተው ነገር አለ። ግን ከሄድን በኋላ የፌስቡክ ፔጅ ላይ እንደገለጽኩት ሌሎች ጋዜጠኞች ነበሩ ውስጥ እና ኢቢሲዎች መጥተዋል። ቶሎ ጨርሱ ተብሎ ነው እኛ በፍጥነት እንድንገባ የተደረገው። ከዛ በኋላም ቡና ተፈልቶ ምሳ በልተን ነው ተረጋግተን ቃለ መጠይቅ። መረጋጋቱን በጣም ነው የምፈልገው። ምክንያቱም ኢንተርቪው የምታደርገው ሰው ተረጋግቶ ሀሳቡን በአግባቡ እንዲገልጽልህ ያደርጋል። ጥርሳ የተሞላበት ነገር ብዙም ጊዜ ፍሬ ነገር አይወጣው። ስለዚህ መረጋጋታችንን በጣም ነበር የወደድኩት። መብራት ጠፍቶ ነበር መሀል ላይ። መብራት እስኪመጣ ጠብቀን እያወራን ከልጆችም ጋር እየተጫወትን ነበር እና በጣም ትልቅ ሰው ነው ብዬ ነው የምገልጸው። እኔ ሚዲያውንም የሚያውቅ እንደ ስቴት ቲቪ መስራት ያለብንን ነገሮች ሁሉ እንድንሰራ ሀሳቦቹን ሁሉ ሲሰጠኝ ነበርና ምን አይነት ስብዕና ቢኖሮ ነው እንደ ሀገር ተቆርቁሮ ይሄ ነገር እንደዚህ ቦታ ሄዳችሁ እንደዚህ መስራት አለባችሁ፣ ይሄ ነገር እንደዚህ ቦታ አለ፣ ይሄን ነገር ብታነቡት፣ እዚህ መጽሐፍ ላይ እንደዚህ ይላል፣ እሱን ሰውዬ ቃለመጠይቅ ብታደረጉት ለልጆች ማስተማሪያ ይሆናል ብሎ የዚህን ያክል ለተቋሙ ስሜት ኖሮት ወገንተኝነት ኖሮት እንደዛ ሲገልጽም በጣም ነው እኔ መንፈስ የሆንኩት እና ከዛ በኋላም ወደ ኢንተርቪው ስንገባ ብዙዎቹን በክብር እና በማስተዋል ነበረ ሲመልስልን የነበረው። ኦፍኮርስ በጣም ጥቂት ጥያቄዎች ናቸው የነበሩት፣ ምክንያቱም ከዋና ስራ አስኪያጅ ከቤታቸውን አን ጉዳይ ጋር የተነጋገርነው በዛች ኤሪያ ብቻ ነው፣ በአልበቡና በቢልቦርዱ ጉዳይ ዙሪያ ብቻ ነው። ግን በአጠቃላይ በጣም ጨዋ ሰው ሰው አክባሪ ሲያከብርህን እንድታከብረው የሚያደርግ አይነት ሰው ነው እና እንደ ጋዜጠኛውን ኦፍኮርስ ማክበር አለብህ፣ ኢንተርቪው የምታደርገውን ሰው ግን እሱ ደግሞ የበለጠ ግማሽ መንገድ መጥቶ የበለጠ እንድታከበው የሚያደርግ ነው እና በጣም ጥሩ ቆይታ ነበረም፣ እንደ ቤተሰብ ያ ነበረ ኢንተርቪውን ከማድረጋችን በፊት ካደረግን በኋላ የነበረን ነገር፣ ጥሩ ጊዜ ነበረ። እንደ ድል ሆኖ ቢተላለፍ ፕሮግራሙ የነበረውን ነገር ለማሳየት በጣም በጣም ጥሩ ድል ነበረ ይሄዳል እንደው፣ ከዚህ በፊት ከነበሩ ኢንተርቪዎችም የተለየ የቤተሰብ አይቀረረበ የነበረው አይነት በፕሮዳክሽንም እንደዛ ማድረግ ይቻል ነበርና እንደው አለመተላለፉ ብዙ የሚያስቆጨኝ ነገር እሱ ነው። ከዚህ በፊት አይተው የማያውቁ ነገሮችን ነበር ለማሳየት ስሞክር የነበረው። የሚገርም ነገር አርካይቦች ሁሉ ማውጣት ጀምሬ ነበር። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ውስጥ እንግዲህ እንደምታውቀው በጣም በርካታ ድምፅ፣ ምስል ኃይሎች አሉ። ከዛ ውስጥ ቀደም ሲል በአስራ ዘጠኝ ዘጠና አራት አካባቢ ሁለተኛ አልበን ካወጣ በኋላ የነበረውን ቃለ መጠይቅ በህዝብ ሲጠየቅ የነበረ ቃለ መጠይቅ ነበር እና እሱን ቃለ መጠይቅ ሁሉ እዛ ፕሮግራም ውስጥ ለማካሄድ ጥረት እያደረኩ ነበር። በማሌ ላይ ችግር ተፈጠረ። ከስራ አለም ከተሰናበትክ ከሁለት ሳምንታት ያህል ሆነሃል። በአሁኑ ወቅት በምን ሁኔታ ላይ ነው የምትገኘው? ስራ እያፈላለክ ነው? የማግኘት እድሉስ ምን ይመስላል? ኦፍኮርስ ስራ እያፈላለክ ነው፣ በጓደኞችም አማካኝነት እኔ በማውቃቸው የሚደውሉ ሰዎች አሉ። ከዚህ በኋላ ወደ ምንድን ነው የምታቀና? ወደ ጋዜጠኝነት ሙያ ወይስ ወደ ሌላ የሙያ አለም? ወደ ጋዜጠኝነቱ ቢሆን የተሻለ ነው። ነገር ግን አሁን ያለው ሁኔታ ትንሽ አስቸጋሪ እየሆነ ነው። ብዙዎቹ መጀመሪያ አካባቢ ስራ ላይ የነበረው ምናልባት ስሜት ውስጥም ሆነው ሊሆን ይችላል። ብዙዎቹ ጠርተው ነበረ። ግን ሲሄድ ቀስ ብለው እያሰቡት ሲመጡ እኛስ ወደ ምን ልንፈረጅ ነው ወደሚል ሳቤ የገቡ ይመስለኛል እና በፊት እንዲሰራ ይጋበዙኝ ተቋማት አሁን እያሰገፈጉ ነው። ምክንያቱም ያው ታውቀዋለህ ብዙዎቹ ከመንግስት ተጣልቼ የወጣሁ ነው የሚመስላቸው። ስለዚህ እዛ ተቋም ስገባ እኛ በምን ቦታ ላይ የምንፈረጀው እሳቤ ውስጥ ይገባሉ ይመስልኛል እና ብዙዎቹ እኔን ለመቅጠር ፍላጎት የላቸውም አሁን ላይ። ግን አሁንም ቢሆን እየሞከርኩ ነው። ቤት ውስጥ ነው የምውለው፣ መጽሐፎች አነባለሁ፣ ሙዚቃዎች ያዳምጣለሁ። ያልተገኘ አጋጣሚ ደግሞ የሄድኩ ስራ ፈልጋለሁ፣ ግን በፊት በነበረው አይነት ስራ እንፈልጋለን በሚለው አይነት ልክ አይደለም። ብዙዎቹ ትንሽ ፍላቻ ውስጥ ገብተዋል መሰለኝ። በዚህ አጋጣሚ ፕሮግራምህን ሲጠብቁ የነበሩት ያንተን ቃለ ምልልስ ድምፃዊ ቴድሮስ ካሳሁን ጋር ልታቀርብ የነበረውን ሲጠብቅ የነበረው ኢትዮጵያ ሕዝብ በዚህ አጋጣሚ መልእክትህ ምን ይሆናል? እንደዚሁም ለሙያ አጋሮችህ ኢትዮጵያውያን ጋዜጠኞች ይህ ነገር ባይፈጠር ጥሩ ነው በቃል መጠይቁ ምክንያት የተቋም ኢሜጅ ምን ያክል እንደተበላሽ እና ራሮን አቅጣጫም እንደሄደ ማየት ይቻላል እ ከተጎዳሁት ጎን ለጎን ደግሞ ተመልካቾችም ሲጠብቁ በተለይ አንዳንድ የሬዲዮ ጣቢያዎች እንደማይተላለፍ ከታወቀ በኋላ እንኳን የመተላለፍ እድል አለው በሚል ተስፋ ሰጥተዋቸው በጣም በጣም በጣም በሚሊዮን የሚቆጠሩ ተመልካቾች የቴሌፎን ቃለ መጠየቅ ሲጠብቁ ነበር። ለነሱ እጅግ እጅግ በጣም ይቅርታን እጠይቃለሁ። ነገር ባይፈጠር በጣም መልካም ነገር ነው፣ ግን በጋዜጠኝነት ሙያ ደግሞ እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ። ስለዚህ እነሱም በጣም ይቅርታ መጠየቅ እፈልጋለሁ። ሌሎች እንግዲህ ለሙያ ባልደረቦች የሚሲ ሰራተኛዎች ከጎኔ ለነበሩ ሁሉ በጣም በጣም አመሰግናለሁ። በሞራል አይዞህ ላግኝ በፌስቡክን በተለያዩ የመገናኛ ዘዴዎች እኔ ላበረታቱኝ ሁሉ በጣም አመሰግናለሁ። እናንተንም አመሰግናለሁ። ጋዜጠኛ ብሮክ እንዳለ ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ።